የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ 4 አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ያን የሰነበተ ነገር ግን ብርቱ ጥያቄ ለመጠየቅ ጊዜው የሚያስገድድ ይመስላል። ለመሆኑ እውነት ምንድን ነች? ከተጨባጩ ዓለም ስሙም የሆነ ሁኔታ ወይም ድርጊት እርስ በርሱ የማይጣረስ ያልተዛባ ምሉ ይዘት ያለው ገለጣ ወይም መፈተሽ መመርመርና ማረጋገጥ የሚቻል ድምዳሜ፣ አንዳንዴም በተቃራኒ ከቆሞ ሐሰት ወይም ውሸት በንጽጽር ትቀርባለች። የዜና ዘገባ ወይም የዜና አዘጋገብን አስመልክቶስ እውነት ምን ተሆነ? መረጃዎች ተሳስተው የሚቀርቡት ባለማወቅ ወይንም ደግሞ በአቅም ማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በምንለው መንገድ ጥቅም ላይ እየዋሉ በመሆናቸው ይሄ ለሕብረተሰብ ጤናማ እንቅስቃሴ ስጋት የሚደቅን እንደሆነ ነው እኩል የምገነዘበው። ማህበራዊ ሚዲያ ሪዋርድ የሚያደርገው እውነትን ሳይሆን እንደው ማጋነን ባይሆን ግን ጩኸት ምን ያህል ሰው አንድ መረጃ ለምን ያህል ፍጥነት ብዙ ሰው እንዲያዩ ያደርገ የሚለውን ነገር ነው ስለዚህ የመረጃው እውነትነት የመረጃው አቅኝነት ያን ያህል ብዙ ትርጉሙ የማይሰጥተው ደረጃ በአዲስ አበባ ዩኒቨርስቲው የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህሩ ዶክተር ተሻገር ሽፈራውና የዩናይት ስቴትሱ የኬንት ዩኒቨርሲቲ የኮሚኒኬሽን ትምህርት ቤት ተባባሪ ፕሮፌሰር ዶክተር ቴዎድሮስ ወርቅ አለማሁ ወርቅነ ናቸው። በየተራ ያደመጣችኋቸው የሐሰት መረጃዎች በተለይ በማኅበራዊ ሚዲያዎች በስፋት መሰራጨት የደቀኑት አደጋና እያስከትሏቸው ያሉ ጉዳቶች ብሎም ሊደረጉ የሚችሉ ነገሮች በሚመለከተው የምሽቱ የጠረጴዛ ዙሪያ ውይይት ፕሮግራማችን አብረውን ያመሻሉ። እኔ አሳሳቢነቱን እንደውም ኢመርጀንሲ አድገነው መውሰድ በጣም አሳሳቢ፣ በጣም አስቸኳይ ትኩረት ሊሰጠው የሚገባ ጉዳይ አዲሱ ፍሬው ይባላል። ኢንተርኒውስ የተባለው ዓለም አቀፍ የሚዲያ ማበልጸጊያ ድርጅት ኢትዮጵያ ቼክ የተባለ የመረጃ ማጣሪያ ፕሮግራም የተሰማራ ጋዜጠኛ ነው። እርሱም ከሁለቱ ጋር ቀደም ብዬ ካስተዋወቅኳቸው ከሁለቱ የጋዜጠኝነትና የኮሚኒኬሽንስ መምህራን ጋር በምሽቱ ፕሮግራማችን ተሳታፊ ነው። የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ ለምሽቱ ካሰናዳው ታሪክ ቀመት ዝግጅቱ ጋር ብቅ ይላል። እሁድ ጥር 23 2013 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እንደምንሰነበታችሁ ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። የዘንድሮው የጥምቀት በዓል በሰላም እንዲከናወን የድሬዳዋ አስተዳደርና የአመራር አባላቱ ፈጽመዋቸዋል ለተባለ ተግባር እውቅና በመስጠት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአይነቱ የመጀመሪያ የሆነ የምስጋና የምስክር ወረቀት ሰጠች። አዲስ ቸኮል ከድሬዳዋ ተጨማሪ ይዟል። ትላንት በመንበረ ፓትርያርክ ጽህፈት ቤት በተካሄደው የእውቅናና ምስጋና መርሃ ግብር የድሬዳዋ ከንቲባ አቶ አህመድ ማህመድ ብሁን ጨምሮ አምስት የፖለቲካና የጸጥታ አመራሮች ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማትያስ እጅ የምስጋና ምስክር ወረቀት ተቀብለዋል። ሽልማቱ ከተሰጣቸው ተቋማት አንዱ የሆነው የድሬዳዋ አስተዳደር ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ሙሳ ጣሃ የሽልማቱ ምክንያት ይገልጻሉ። አሁን ከተማችን ላይ የሕግ የበላይነት ማስከበር ስራ በስፋት እየሰራ ነው ያለው። ያንን ስለሰራን ከተማው በተሻለ መልኩ ሰላም ለማድረግ ተችሏል። አሁን የሚከበሩት በዓላቶች የሙስሊም የክርስቲያንም ፍጹም ሰላማዊ የሆነው እንዲጠናቀቁ ሰፊ ስራዎች ተሰርተዋል። የሁለት ሺ አስራ ሶስት የድምቀት በዓልን ማንሳት ይቻላል። በተለይ ሙስሊም ሙስሊሙ የሚያሳየውን ፍቅርና አንድነትን እንደምሳሌ ማንሳት ይቻላል። ከዛ ባሻገር ደግሞ እንደሚታወቁ ከተማችን ላይ ለረጅም ጊዜ ከአስራ አርባ አመት በላይ የመልካማሳ ችግር የነበረው የቤተ እምነቶች የይዞታ ካርታ ወደ ሰማኒያ ስድስት ቤተ እምነቶች የሙስሊሙ የክርስቲያንም አጠቃላይ ይዞታ እንዲያገኙ ከተማ አስተዳደሩ ያሰለሰ ስራ ሰርተዋል። ለሁሉም አብያተ ክርስቲያናት የይዞታ ማረጋገጫ ካርታ ከመስጠትና የጥምቀት ባህል በሰላም እንዲከበር ከማስቻል ባሻገር የቀድሞውን የሀገር አቋራጭ አውቶቡስ ተራ ለጥምቀተ ባህር ማደሪያነት በመፍቀድ የኦርቶዶክስ ሃይማኖት አባቶችን ጨምሮ የሁሉም ሃይማኖቶች የተካተቱበት የሃይማኖት ተቋማት ጉባኤ አመራሮችን ወደ ኢየሩሳሌም ሄደው ልምድ እንዲቀስሙ በማድረጋቸው እንዲ እንዲሁም የክርስቲያን የሃይማኖት በዓላትም ሙስሊሞችም የማክበሪያ ቦታዎችን በማጽዳትና ምዕመናንን በማስተናገድ እንዲደግፉ፣ በሙስሊም በዓላት ላይም ክርስቲያኖቹ ይህንኑ እንዲያደርጉና የመተሳሰብ ባህላቸው እንዲጠናከር ላበረከቱት አስተዋጽኦ እንደተሸለሙ ገልጸዋል። ሽልማቱ በቤተ ክርስቲያኗ ታሪክ የመጀመሪያው መሆኑ በፓትሪያርኩ እንደገለጹላቸው አቶ ሙሳ ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ጣና ሐይቅ አባይ እና ህዳሴ ግድብ የሚነጣጠሉ አይደሉም። ጣናን እናድን በሚል መሪ ቃል የተካሄደው እምቦጭ አረምን የመጥረግ ዘመቻ ዛሬ መጠናቀቁን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀል አስታወቁ። ሚኒስትሩ ዛሬ በትዊተር ገጻቸው ላይ ባወጡት መልእክት ጥቅምት 9/2013 ዓ.ም የተጀመረው ዘመቻ ፌዴራልና የክልል መስሪያ ቤቶች፣ ሲቪልና የግል ተቋማት በጣና ዙሪያ በሁለት ዞኖች ውስጥ ካሉ ሰላሳ ቀበሌዎች ነዋሪዎች ጋር ተጋግዘው የተረባረቡበት እንደነበረ ገልጸዋል። አንድ መቶ ዘጠና ኪሎ ሜትር ርዝመት ባለው አራት ሺህ ሶስት መቶ ሁለት ሄክታር ላይ የተዘረጋውን አረም ለመጥረግ አንድ መቶ ሀያ አራት ሚሊዮን ብር በጥሬና በአይነት ማሰባሰባቸውን፣ ሶስት መቶ ዘጠና ስድስት ሺህ የሰው ኃይል መሰማራቱን ሚኒስትሩ አመልክተው አረሙ በ ሀያ አምስት ቀበሌዎች ሙሉ በሙሉ እንዲሁም በሶስት ቀበሌዎች በከፊል መጠረጉንና ሁለት ለመድረስ አስቸጋሪ የሆኑ ቀበሌዎች እንደሚቀሩ ጠቁመዋል። እስከፊታችን ግንቦት የተጠረገውን አረም የማቃጠል የውሃ ጥበቃ ስራ አመራር ዛፎችን የመትከልና የቀረውን አረም የመጥረግ ስራ እንደሚቀጥልም ዶክተር ስለሺ በዚሁ ትዊታቸው አመልክተው እስከ ዛሬ በተከናወነው ስራ 3657 ሄክታር ከእንቦጭ ነጻ መደረጉን አስታውቀዋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በአንድ ሰው በሚበዛበት ሆቴል አጠገብ ዛሬ ከባድ ፍንዳታ የደረሰ ሲሆን ሆቴል ውስጥ ከነበሩት ሰዎች ብዙዎቹ በደህና እንዲወጡ መደረጉ ታውቋል። ለዚህ ኦቴል አፍሪክ በሚባል ሆቴል አጠገብ ለደረሰው ፍንዳታ አልሻባብ ኃላፊነት የወሰደ ሲሆን በፍንዳታው ወቅት የሽብሩ ቡድን ታጣቂዎች ሆቴሉን መውረራቸውና ወደ ውስጥ ዘልቀው መግባታቸውን ፖሊስ ገልጿል። በፍንዳታውና በወረራው ወቅት የሀገሪቱ የመከላከያ ሚኒስትር ዩሱፍ ሲያድ ኢንድሃ አዴ እና የአሜሪካ ድምፅ ሪፖርተር አብዲካፊ ዩሱፍ አደን ሆቴሉ ውስጥ የነበሩ ቢሆንም ሁለቱም በደህና ወጥተዋል። ሆቴሉ የሚገኘው ብርቱ ጥበቃና ፍተሻ በሚደረግበት ወደ አይሮፕላን ጣቢያው በሚወስድ አካባቢ እንደሆነ ታውቋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኮሮና ቫይረስን ስርወ ምንጭ ለማጥናት ቻይና የሚገኘው የዓለም የጤና ድርጅት ባለሙያዎች ቡድን የውሃን ከተማን እርጥብ ገበያ ዌት ማርኬት ጎብኝቷል። ባለፈው 2012 ዓ ምት ታህሳስ የበረከተ የአዲሱ ኮሮና ቫይረስ አጋጣሚ ለመጀመሪያ ጊዜ ተስተዋለው አሳና የመሳሰሉት ለምግብነት የሚውሉ የውሃ ውስጥ ምርቶች በሚቀርቡበት ሁናን ገበያ ነበር። ከዚያን ጊዜ አንስቶ ባለፈው አንድ ዓመት ውስጥ አዲሱ ኮሮና ቫይረስ በዓለም ዙሪያ 102 ሚሊዮን ሰው አዳርሶ ቫይረሱ በሚያስከትለው በሽታ ኮቪድ-19 ምክንያት ከ2 ሚሊዮን 200 ሺህ በላይ ሰው ሞቷል። ውሃን የሚገኙት የዓለም የጤና ድርጅት ደብዩ ኤችኦ ባለሙያዎች የመጀመሪያዎቹ ህሙማን ተኝተውበት የነበረውን ጂን ይንታን ሆስፒታልንም ዛሬ ጎብኝተዋል። ሳይንቲስቶቹ ቫይረሱ የት እንደተፈጠረ መቼና እንዴት ወደ ሰው እንደተሻገረ ለማወቅ የሚያደርጉት ምርምር ዓመታት ሊያስቆጥር እንደሚችል ተነግሯል። ቡድኑ በዚሁ ጉብኝቱ ወቅት በመንግስቱ በሚንቀሳቀሰው የውሃን የበሽታዎች መቆጣጠሪያ ማዕከል ስር ያለውን የውሃን የደቂቅ ተሐዋስያንና የቤተ ሙከራዎች ኢንስቲትዩትንም እንደሚመለከቱ ደብሊዩ ኤችኦ አስታውቋል። በሌላ በኩል በኮሮና ቫይረስ ስርጭትና በኮቪድ-19 ሞት ብዛት ከ26 ሚሊዮን በላይ በሆነ ተጋላጭ ህዝቧ በዓለም ቀዳሚዋ በሆነችው ዩናይትድ ስቴትስ 17 ግዛቶች ውስጥ በተካሄደ የቀመሮች ትንተና ክትባት ያገኙት ጥቁር አሜሪካውያን ቁጥር ከአጠቃላዩ ሚዛናዊ ድርሻቸው በእጅጉ ያነሰ መሆኑን ማሳየቱን አሶሺየትድ ፕሬስ ዘግቧል። ኮሮና ቫይረስን በግንባር እየተጋፈጡ ያሉ ጥቁር አሜሪካውያን ቁጥር በንጽጽር ከሌሎች እጅግ የበዛ መሆኑንም የዜና አውታሩ ጠቁመዋል። እስከ ትናንት ረፋት ድረስ ዩናይትድ ስቴትስ ውስጥ 50 ሚሊየን የፋይዘር ባዮኤንቴክና የሞዴርና ክትባቶች መሰራጨታቸውንና 30 ሚሊየን አገልግሎት ላይ መዋሉን፣ 24 ሚሊየን ሰው አንዱን ወይም ሁለቱንም የክትባቱን ክፍሎች መውሰዱን የበሽታዎች መቆጣጠሪያና መከላከያ ማዕከላቷ ሲዲሲ አስታውቋል። ዩናይትድ ስቴትስን ተከትለው ህንድ በ10 ሚሊዮን ሰባት መቶ ሺህ ብራዚል ከዘጠኝ ሚሊዮን በላይ በሆነ ተጋላጭ የዓለምን የኮቪድ-19 ሰንጠረዥ እየመሩ መሆናቸውን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ኢትዮጵያ ውስጥ እስከ ትናንት ለኮሮና ቫይረስ የተጋለጠው ሰው አጠቃላይ ቁጥር አንድ መቶ ሰላሳ ሰባት ሺህ ሀያ አንድ መሆኑን የጤና ሚኒስቴር አስታውቋል። ሚኒስቴሩ ዌብሳይቱና በማህበራዊ ገጾቹ ላይ ባወጣው መረጃ መሰረት በኮቪድ-19 ምክንያት የሞተው ሰው ከ ሁለት ሺህ ዘጠና ያለፈ ሲሆን እስከ ትናንት ሁለት መቶ አርባ አንድ ሰው በጽኑ ህመም ላይ እንደሚገኝ ጠቁሟል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክስ ለህግ መወሰኛ ምክር ቤቱ ዳኝነት ሊቀርብ የቀረው ጊዜ ከአንድ ሳምንት ጥቂት ከፍ ያሉ ቀናት ቢሆኑም የሙግት ቡድናቸው ግን ገና እንደተዝረከረከ መሆኑን የሚጠቁሙ ዘገባዎች እየወጡ ነው። ጉዳዩ ሴኔቱ ፊት የሚቀርበው የወዲያኛው ማክሰኞ የካቲት ሁለት ሁለት ሺህ አስራ ሶስት አመተ ምህረት ሲሆን የተከላካይ ጠበቆቹን ቡድን ይመራሉ የተባሉት የደቡብ ካሮላይናዎቹ ጠበቆች በች ባወርስ ና ዴብራ ቤርባየር ክርክሮቻቸውን በሚያቀርቡባቸው መንገዶች ላይ አለመስማማታቸውን መገናኛ ብዙሃኑ ትናንት ዘግበዋል። ከቀድሞ ፕሬዚደንት ጋር ሲሰሩ ቆይተዋል የተባሉ ሌሎች ሶስት ጠበቆችም ከቡድኑ መውጣታቸው ዘገባቸውን ሲኤንኤን የዜና አውታር አመልክቷል። በትራምፕ ላይ በተወካዮች ምክር ቤቱ የህግ መምሪያ የቀረበው ክስ አመጽ ማነሳሳት የሚል ሲሆን እንደ ራሴዎቹ በወቅቱ ፕሬዚደንት የነበሩትን ትራምፕን የሚከሷቸው ታህሳስ 28 2013 ዓ ም የተሰበሰበ ደጋፊያቸው በምክር ቤቱ ህንፃ ላይ ወረራ እንዲያካሄድና ሁከት እንዲያነሳ ቀስቅሰዋል በሚል ነው። ለክሱ ትራምፕ መልሳቸውን ለከነገ በስተያው ማክሰኞ እንዲያስገቡ ይጠበቅባቸዋል። ለዜና የተያዘው ሰዓት አበቃ። አብራችሁን ቆዩ። ወደ አሉላ ልመልሳችሁ፣ ለራዲዮ መጽሔት ጤና ስጥልኝ እንደምናመሻችሁ፣ ክብራትና ክብራን አድማጮቻችን። እሁድ ጥር 23 2013 ዓ ም የራዲዮ መጽሔት ጀምረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ወደ ምሽቱ ቀዳሚ ቅንብር ከማምራታችን አስቀድመን ታዲያ በራዲዮ መጽሔት ወግ መሠረት ሳምንቷን ምርጥ ግጥም እናስቀድም። በደመና ክምር ምን ሰማይ ቢጠቁር ዶፍ ዝናብ አርግዞ ክረምቱ ቢጠጥር እንዳሻው ተንዶ ወርዶ ቢከሰከስ አብጦ ቢኮማተር አየሩ ቀዝቅዞ በቆፈን ቢታሰር በፍጥረት በአምሳሉ ዙሪያው ለታጀለ ሰውና ሰው መሃል ከራርሞ ለዋለ ለተመሳሰለ ተጣጥሞ ላለ እምነቱን ለጣለ በተሳስቦ ጥላ ለተጠለለማ በደቦ ከለላ በአብሮነት ዣንጥላ አይቀዘቅዘውም አይበርደውም ገላ። ይሄ ያን ፍለጋ ከተቀራረበ ሰው ከተጠጋጋ አይቀዘቅዘውም አይበርደውም ስጋ። ፍቅር ቡልኮ እኮ ነው የአብሮነት ጸጋ የአብሮ መኖር ዋጋ። 1986 መስፍን አሸብር ቡልኮ የሳምንቷ ምርጥ ባደረግናት በቀድሞ ጋዜጠኛና ገጣሚ መስፍን አሸብር ብሉ እኮ የተሰኘች ግጥም ዝግጅታችንን ጀምረናል። ከምሽቱ የጋዜጠኞች ጠረጴዛ ዙሪያ ውይይት እንግዶቻችን አንዱ የሆነው ዶክተር ተሻገር ሽፈራው ነው ያነበበልን። አሁን የመክፈጫዋን ስልት እናስከትል። who for keep a cast ወደ ቀዳሚው ዝግጅት ነው የምናልፈው፣ የጋዜጠኞች የጠረጴዛ ዙሪያ ውይይት። እርግጥ ነው ጥሩ ሀሳብ ሕይወትን ሊቀይር ወይም ሊያሻሽል ይችላል። የዚያ ጥሩ ሀሳብ መገኘት ራሱን የቻለ ጥያቄ ቢሆንም መልካም ሀሳብ በፈነጠቀው ብልሃት ሕይወታችንን ማሻሻል ወይም መለወጥ ይቻለን ዘንድ ግን መጀመሪያ ሕይወት ሊሻሻል ወይም ሊለወጥ የሚቻሉን ሀሳብ ራሱን ማመን አለብን። ዛሬ ዛሬ በተለይ በማህበራዊ ሚዲያ አውድ የሚታዩና የሚሰሙት ህልቆ መሳፍርት የሌላቸው ኢትዮጵያ ነክ መረጃዎች ከብረታ አደጋ ላይ የወደቀውን የማህበረሰቦች አብሮ የመኖር እሴት ይበልጥ ወደ ከፋ የአደጋ አፋፍ እየገፉት ይመስላል። የአደጋውን ምንነትና የችግሮቹን መንስኤዎች መመርመር ብቻ ሳይሆን ሊደረጉ የሚችሉትን ጨምሮ መልከ ብዙ ሀሳቦች በሚነሱበት በዚህ ውይይት በያላችሁበት እንድትወያዩ የጋበዝን። ወደ ትውውቅ ልውሰዳችሁ። በጣም አመሰግናለሁ። አሉላ እኔ የምሰራ ኢንተርኒውስ የተባለ ሚዲያ ዲቨሎፕመንት ጋር የሚሰራ አለም አቀፍ ተቋም ውስጥ ነው። ኢትዮጵያ ውስጥ ኢትዮጵያ ቼክ የሚባል ፕላትፎርም ሳፖርት ያደርጋል። እዛ ውስጥ ፋክት ቼኪንግ አናሊስት ነኝ፣ ወይም የመረጃ አንጣሪ ወይም አጣሪ ነኝ ማለት ይችላል ነው። ባክግራውንድ ትምህርትም ጆርናሊዝም ኮሚኒኬሽን ነው የተባልኩት። ከዛ በፊት ኦንላይን ሚዲያዎች ላይም ይሄ ዌብሳይቶች ላይ የሚሰራ ነበር። እንዲሁም የማስተማር ስራ ላይም የተወሰነ ጊዜ ሰርቻለሁ። ጋዜጠኝነትና ኮሚኒኬሽን መቀሌ ዩኒቨርሲቲ ውስጥ ተሰራ ነበር። ከዛ ከወጣ በኋላ ኦንላይን ሚዲያ ላይ ሽጋ የተወሰነ ጊዜ ይሰራ ነበር። ከዛ ላይ ኢንተርኔት ንጆይ ያደረግ አመሰግናለሁ። አድማጮች የቼክ ኢትዮጵያውን አዲሱ ፍሬውን ነው የተዋወቃችሁት። ዶክተር ተሻገር ሽፈራው በስራ ጉዳይ በተባስክበት ድሬዳዋ ነው ያገኘን። እስኪ አንተም ሞያህን ሙያህንና የነበረህን ልምድ ጨምረህ ንገረን። እሺ አኑላ፣ እኔ አሁን እየሰራው ያለሁት አዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት ላለፉት አስራ ሶስት አመታት ሳስተምር ነበር። ከዚያ በፊት ከአስር ዓመታት በላይ በልዩ ልዩ ብዙሃን መገናኛ ውስጥ በጋዜጠኝነት ሰርቻለሁ። አመሰግናለሁ ዶክተር ተሻገር። ዶክተር ቴዎድሮስ ወርቅ አለማው እኔ እዚህ ኦሃዮ ክፍለ ግዛት በሚገኘው የኬንት ስቴት ዩኒቨርሲቲ ተባባሪ ፕሮፌሰር ነኝ። እዚህ ዩኒቨርሲቲ ከመጣሁ አንድ አራት ዓመት አስቆጠርኩኝ። አሁን በዋነኝነት የማጠናው የኢትዮጵያ የመንግስት የህዝብና የሚዲያ ግንኙነት ምን ይመስላል፣ በተለይ ደግሞ በቴሌኮሙኒኬሽን ፖሊሲ ዙሪያ እንዲሁም ደግሞ በመናገር ነፃነት ዙሪያ የተለያዩ ስራዎች እንሰራለን። አመሰግናለሁ እንግዶቼ ሶስታችሁም ለተወቁ በቀጥታ ወደ ጉዳያችን እንዘልቃለን። እንደ ሀገር እንደ ህዝብም፣ በዓለም አቀፍ ደረጃም ማለት ይቻላል በጣም አስቸጋሪና አደገኛ ጊዜ ውስጥ እያለፍን ይመስላል። ከኮቪድ-19 ባሻገር ይሄም ያነሰ ይመስል የተዛቡ መረጃዎች የማህበረሰብን የኑሮ ዘይቤ እያናወጡ ያሉበት ሁኔታ ውስጥ ነው ያለ ነው። የበረታ ፈተና ገጥሟል። በተለይ በኢትዮጵያ ጉዳይ አለፍ ሁለት ወራት አንስቶ በነበረው የወታደራዊ ግጭቱን ተከትሎ ይበልጥ የተባባሰ ሁኔታ ነው የምናስተውለው። ኃላፊነት ከጎደለው አዘጋገብ ሆን ተብሎ እስከለየለት የሀሰት መረጃ ድረስ የተዛቡ መረጃዎች በስፋት በመገናኛ ብዙሀንም ሶሻል ሚዲያ በምንለው ማህበራዊ መገናኛ ይተላለፋሉ፣ ይሰራጫሉ። ነገር ግን መተላለፍ ብቻ ሳይሆን አሉታዊ አንድምታቸው የጎላ እና ምናልባትም የማህበረሰብ አብሮነት ላይም አደጋ መደቀኑ እየታየ ነው። ግጭቶችን እየቀሰቀሱ ወይም እያባባሱ ነው እና እስኪ በዕለት ተዕለት ከመገናኛ ብዙሀን ስራ ጋር ህይወቱ እንደተቆራኘ ሰው ጠበብ አድርገን በኢትዮጵያ ያለውን እናያለን። እግረ መንገዳችንም እኔና ዶክተር ቴዎድሮስ ባለንበት ዩናይትድ ስቴትስ ያለውን ደግሞ ምልከት ለማድረግ እንሞክራለን። እስኪ ከኢትዮጵያን ጀምሮ ምንድን ነው ከምትመለከቱት? ቀደም ብዬ ለመንደርደሪያ የጠቃቀስኳቸው አሉ። የተዛባ መረጃ ከመረጃነት ባለፈ አደጋ እያስከተለ ነው፣ አሳሳቢ ሁኔታ እየፈጠረ ነው። ይበልጥም አደገኛ ሊሆን ይችላል የሚል ስጋት ነው እየፈጠረ ያለው። ዶክተር ተሻገር ምን ያህል ተጨባጭ ነው ይሄ ስጋት? ምንድን ነው የሚታይ ልክ? ነው ከፍ ያለ ችግር ነው ያለው እንደሚታወቀው ከዚህ በፊት በመደበኛ የፖለቲካና የስልጣን ተፎካካሪነት እውቅና ያልተሰጣቸው በህቡ ሲንቀሳቀሱ ካገር ርቀው የነበሩ የፖለቲካ ድርጅቶች ወደ ሀገራቸው ገብተው በመንቀሳቀስ ላይ ነው የሚገኙት። ይህ ምናልባት እንደ አንድ መነሻ ቢታይ ለፖለቲካና ለስልጣን ፉክክሩ በጣም በበረታ መጠን ስሜት የተቀላቀለበት ነውጥ የበዛበት አዝማሚያ በጉልህ እየታየ ነው። በዚህ ምክንያት መገናኛ ብዙሃን ለዚህ ዓላማ ውለዋል። የተሳሳቱና ሐሰተኛ መረጃዎች ደግሞ መሳሪያዎች ሆነው እያገለገሉ ስጋቱን በጣም የበረታ አድርገውታል። ምክንያቱም መረጃዎች ተሳስተው ወይንም ደግሞ ሐሰተኛ ሆነው የሚቀርቡት ባለማወቅ ወይንም ደግሞ በአቅም ማነስ ብቻ ሳይሆን ሆን ተብሎ እንደ መሳሪያ እንዲያገለግሉ ይሄ ዲስኢንፎርሜሽን በምንለው መንገድ ጥቅም ላይ እየዋሉ በመሆናቸው ይሄ ለሕብረተሰብ ጤናማ እንቅስቃሴ ላይ ስጋት የሚደቅን እንደሆነ ነው በራሴ በኩል የምገነዘበው። አመሰግናለሁ። ወዲህ ወደ ዩናይት ስቴትስ ልመለስ። ዶክተር ቴዎድሮስ ቀደም ሲል ዶክተር ትሻገር በተመለከተበት በጥናትም፣ በዜና ማሰራጫዎችም ማህበራዊ መገናኛዎች ጨምሮ ዛሬ ያለውን አዝማሚያ የምትታዘበውን ዶክተር ተሻገር አለፍ ብሎም መንስኤ ሊሆኑ የሚችሉ ነገሮችን ጠቆም አድርገዋል። መሰረታዊ መንስኤዎች ወይም የነኝህ ችግሮች ምንጮችስ ምንድን ናቸው? አመሰግናለሁ። አሉላ፣ ይሄ የሀሰተኛ መረጃ መሰራጨት፣ የመረጃ መዛባት የኢትዮጵያ ችግር ብቻ አይደለም። እውነት ለመናገር ዓለም አቀፋዊ ችግር ነው። እዚህኛ ያለንበትም ሀገር ቅድም አንተ እንደጠቀስከው ትልቅ ትልቅ ትኩሳት ያመጣ ነው። ቅርብ ጊዜም ተሰናባችሁ ፕሬዚዳንት ዶናልድ ትራምፕ ከስልጣን ለመውረድ ፈቃደኛ ካልሆኑበት ነገር አንዱ በትዊተር ገጻቸው ሲያስተላልፉት የነበረው በብዛት ሀሰተኛ የሆነ መረጃ እንዴት መጨረሻው እሳቸውን ደጋፊዎች ለቁጣ ቀስቅሶ ብዙ ብዙ መዘዝ እንዳመጣ የሚታወስ ነው እና ይህንን የማነሳበት ምክንያት ምንድን ነው? ሀሰተኛ መረጃ የኢትዮጵያ ችግር ብቻ አይደለም ግን ኢትዮጵያ ውስጥ ደግሞ ከሌሎች ቦታዎች ከሌሎች ሀገሮች አሜሪካን ከመሰለ ለየት ያለ ጉዳት ሊያመጣ ይችላል የሚል ደግሞ ስጋትም አለ እና ይህንን ስጋት በተለይ እኔ በጣም እጋራለሁ። ለምንድን ነው ኢትዮጵያ ውስጥ ያለው የሀሰተኛ መረጃ መሰራጨት ካለን የሴኪሪቲ ወይም ደግሞ የፍትህ ተቋማትም አቅም መጓደል አንጻር ተያይዞ ሊመጣ የሚችል ተጠያቂነት በጣም አናሳ የሆነበት ሀገር ስለሆነ ብዙ ጉዳት ሊያስከትል ይችላል። ይህንን ደግሞ በባለፉት ሁለቱም ሶስት ዓመታት የተለያዩ ግጭቶች በሀገሪቱ ከዚህ በፊት ታይተው በማይታወቅ መልኩ እንዲህ ገነው መውጣታቸው እኔም ካደረግኩት ጥናት ሌሎችም ደግሞ ካደረጉት ጥናት ጋር የማህበራዊ ሚዲያው አስተዋጽኦ እጅግ ከፍተኛ እንደነበረ የምንረዳበት ነው። ይሄ ካድ ነገር አይደለም። ግን ደግሞ ይሄ ሁሉ ለምንድን ነው የሆነው? ምን አዲስ ነገር መጥቶ ነው? ከዚህ በፊት ሚዲያ አልነበረም ወይ ብሎም ደግሞ መጠየቅ ያስፈልጋል። በእርግጥ አሁን ያሉትን የማህበራዊ ሚዲያ ተቋማት በተለይ ደግሞ ሀገራችን በስፋት ህብረተሰቡ የሚጠቀመው ፌስቡክን ነው። አልፎ አልፎም ነው ከተማ አካባቢም ያሉ ሰዎች ትዊተር ይጠቀማሉ። በእርግጥ እነኚህ ማህበራዊ ሚዲያ ተቋማት ሪዋርድ የሚያደርጉት የሚያበረታቱት ምንድን ነው ብሎ መጠየቅ ያስፈልጋል ነው በመጨረሻ ስትመለከታቸው አወቃቀራቸውን እነኚህ ተቋማት ትርፋማ ድርጅቶች ና ፐብሊክ ሰርቪስ የሚሰጡ ኔሴሰሪ ነው። ትራዲሽናሊ ሚዲያ ገለልተኛ መሆን አለበት ወይም ደግሞ ሚዲያ ማዳለት የለበትም። ወዘ ትረፍ የምንላቸው ነገሮች በዋነኝነት የሚመለከታቸው አይደሉም። ስለዚህ ማህበራዊ ሚዲያ ሪዋርድ የሚያደርገው እውነትን ሳይሆን እንደ ማጋነን ባይሆንብኝ ጩኸትን ነው። ምን ያህል ሰው አንድን መረጃ በምን ያህል ፍጥነት ብዙ ሰው እንዲያየው ወደረገ የሚለውን ነገር ነው። ስለዚህ የመረጃው እውነትነት፣ የመረጃው ሐቀኝነት ያን ያህል ብዙ ትርጉም የማይሰጠው ደረጃው እኛ ሀገር፣ ቅድም ካነሳሁት ጋር የበለጠ ደግሞ አስቸጋሪና ውስብስብ የሚያደርገው ሁኔታውን እጅግ በጣም ተጻራሪ ተካራሪ ትርክቶች እየበዙ የመጡበት ብዙ አይነት የፖለቲካ አመለካከቶች ያሉበት ያንን ደግሞ የሚያቀራርብ ሲቪል በሆነ መንገድ ክርክር እንዲያደርጉ ሀሳብ ጥሩ ነው። ሀሳብ ክርክር ሲሆኑ የዲሞክራሲ አንደኛው ትልቁ ዋልታው እሱ ነው። ያንን የምናደርግበት ተቋሞች፣ ሚዲያዎች፣ ሲቪል ማህበረሰቦች በሚገባ ሳይኖሩም ለዚህ አይነት ይሄ ቅድም የጠቀስኩትን ባህር ይላለው ሚዲያ ስለተጋለጥን አሁን ማጣፊያው አጥሮናል። አሁን ይሄ ጊዜ የሚወስድ ነገር ነው። የሁለቱ መገናኘት የሶሻል ሚዲያው እና እንደዚህ አይነት ደግሞ በተለያየ አይነት አመለካከት በተለያየ ቡድኖች ተጻራሪ ሆነው የቆሙ ኃይሎች መኖር ሁለቱን እንደ እሳትና ቤንዚን አብሮ እንደመገናኘት ነው ልታየው የምትችለው መልካም። አዲሱ ወደ አንተ ልምጣ። ቀደም ብለ ስታስተዋውቀን ኢትዮጵያ ቼክ እኝህን መሰሉን ቀደም ሲል በዶክተር ቴዎድሮስ እና በዶክተር ተሻገር የተነሱትን የሐሰት ወይም የውሸት መረጃዎች ማጣራት ነው እየሰራችሁ ያላችሁት። በስራችሁ የተመለከታችሁትን ያገኛችኋቸውን ወደኋላ ላይ እናመጣለን። ወዲሁም በኦንላይን ሚዲያም ሰርተሃል፣ ተሳትፈሃል እና ያንተ ስትዝብቶች ምን ይመስላሉ? ቀደም ብሎ በዶክተር ቴዎድሮስ እና በዶክተር ተሻገር እንደተነሳውስ ያሳስብሃል ወይ? አሁን የምታየው ነገር በእርግጥ ቢያሳስባችሁ ነው አሁን የምትሰሩትን ስራ የምትሰሩት። ምን ያህል አሳሳቢ ሆኖ ይታይሃል? ምንስ ትታዘባለ? የሶሻል ሚዲያ ተጠቃሚው የኢንተርኔት አገልግሎት የሚያገኘው ኢትዮጵያዊ በጣም አናሳ ነው በሚባልበት ሀገር ትልቅ ፈተና ሆኖ የመጣ ይመስላል እስኪ ንገረን። አሉና በጣም ጥሩ ጥያቄ ነው። እኔ አሳሳቢነቱን እንደውም ኤመርጀንሲ አድጌ ነው የምወስደው። በጣም አሳሳቢ በጣም አስቸኳይ ትኩረት ሊሰጠው የሚገባ ጉዳይ። ምክንያቱም አሁን ኢትዮጵያውያን እንዴት ነው መረጃ የሚያገኙት ብለን እንዲሁ በየዕለቱ ራሱ ሰዎችን በመጠየቅ በመታዘብ ራሱ አብዛኛው ሰው መረጃ የሚያገኘው ማህበራዊ ሚዲያ ላይ እንደሆነ መረዳት ይቻላል። አንዳንድ ጥናቶች ያሳያሉ። ምክንያቱም እንደዛም ብለው ብዙ ሰዎች አንተ እንዳልከው ፔኔትሬሽኑ ትንሽ ሊሆን ይችላል ግን እንትን አለ፣ ሰው ፌስቡክ ስለተጠቀመ ብቻ አይደለም መረጃው የሚያገኘው፣ መነጋገር አለ። አንድ ሰው ፌስቡክ ተጠቅመው ለጎረቤቱ ይናገራል፣ እንደዚህ ታክሲ ውስጥ ይናገራል። እና ሚዲያ ብሬኪንግ ኒውሶች የሚመጡ አብዛኞቹ መጀመሪያ በሶሻል ሚዲያ ነው የምንሰማቸው። የእኛ መደበኛ ሚኒስትሪ የሚባለው ሚዲያ ለብዙ ዓመት ተዳክሞም ስለነበረ ስለቆየም የሆነ ቫኪዩም ተፈጥሮ ስለነበር እዛ ጋ ሶሻል ሚዲያው ገብቷል፣ ቫኪዩሙን ተጠቅመው እና ዋና የመረጃ ምንጭ ነው ማለት እንችላለን። አንደኛ ከፍጥነት አንጻርም ነገሮች ሊመጡበት እና እዛ ጋር ደግሞ ምንድነው የሶሻል ሚዲያ ላንዲስኬፕ ብለን ስናየው አብዛኞቹ ማታቃቸው ሰዎች አኖኒመስ ሰዎች ናቸው። የት ቦታ ሆነ እንደሚያስተላልፉት ምንጫቸው ምን እንደሆነ አናቅን እና በየቀኑ አዳዲስ ሰበር መረጃ ይመጣል፣ አዳዲስ መረጃ ይመጣል። እውነት ይሁን ውሸት ይሁን ማንም እርግጠኛ አይደለም። ሰው እንዴት ነው እውነታውን እና ውሸቱን እያወቀው ያለው ስንል፣ ፋክት ቼኪንግ የሚሰራው ተቋማት እንደ ሌሎች ሀገሮች በጣም የተጠናክሩ አይደሉም እና ሰው እንዴት ነው ኢትዮጵያ ውስጥ መረጃ እያገኘ ያለው የሚለው በጣም ስናየው በጣም አሳሳቢ ነው እና አብዛኛውን ደግሞ እንዲሁ ለማጣራት ስንሞክር በየቀኑ ብዙ ብዙ ሀሰተኛ መረጃዎች ይገኛሉ እና ለእኔ ኢመርጀንሲ ነው ፕላስ ያ ኢመርጀንሲ ኬዝ ሶሳይቲው ጋር ደግሞ በጣም ዲቫይድ ይፈጥራል፣ ማለት ፖላራይዜሽን ይፈጥራል። አብዛኛው ሰው ወይ ከፖለቲካ አመለካከቱ አንጻር ወይ ከመጣበት አካባቢ አንጻር ነው መረጃዎችን ሊተረጉ የሚችለው እና በዛ ምክንያት ሀሰተኛ መረጃዎች በማህበረሰቡ መካከል ያለውን ጋፕ እያሰፉት እያሰፉት እያሰፉት፣ ሰው እንዳይነጋገር ሲቪል ዲያሎግ እንዳይኖር እያደረገ ያለ በጣም አሳሳቢ ችግር ነው ብዬ ነው የምረዳው እና ትኩረት ያልሰጠግን በጣም ኢመርጀንሲ ኬዝ ይመስለኛል። የሐሰተኛ መረጃ ስርጭት መልካም አስቸኳይ ትኩረት የሚሻ ድንገተኛ ደራሽ እርዳታ እንደሚፈልግ ኤመርጀንሲ ነው ብሎናል አዲሱ። ቀደም ሲል ፍጥነትና ብዛት ከእውነት የበለጠ መሆን በዛሬው የመገናኛ ብዙሃን መረጃዎች እና የሰዎች መረጃዎችን የሚያገኙበት ሁኔታ ላይ ዶክተር ቴዎድሮስ የጠቀሰው አለ። በአንጻሩ ደግሞ የማህበራዊ መገናኛ ገኖ መውጣት ቅድም አዲሱ እንዳለው ዋነኞች የመረጃ ምንጮች እስከ መሆን መድረስ ከሰው ወደ ሰው የሚተላለፈውንም ጨምሮ የተለየ ቦታ ማግኘት ችግሩ ስለ ጋዜጠኝነትና ስለ መደበኛ መገናኛ ብዙኃን መሆኑ እያበቃ ይመስላል። የማይታወቁ ሰዎች በማይታወቅ ቦታ ምንጩ ያልታወቀ መረጃ ማስተላለፋቸው ነው። ችግሩ እያላቸው ነው። ማህበረሰብን የማይመጥኑ ግጭትና ጥፋት የሚጋብዙ የሐሰት መረጃዎች እንዲህ መብዛታቸው። ዶክተር ተሻገር፣ እስኪ ተጨባጭ እናድርገው። ዛሬ ባለው ሁኔታ ካለፈው ሁለት ወር ወዲህ በተለይ ወታደራዊ ግጭት ተከትሎ የሚሰሙት መረጃዎች ምን ይመስላሉ? ምናልባት በትምህርት ቤትም ደረጃ በተማሪዎቻቸው የሚጠኑ ወይ ለውይይት የሚቀርቡ ሀሳቦችም ካሉ ሌሎች መድረኮችም ላይ ትኩረት የተሰጠበት ሁኔታ ካለ አዲሱም ያለው ዶክተር ቴዎድሮስም ያለው የነገሩ አሳሳቢነት እርግጥ ነው። አንድ ግን ማየት ያለብን ነገር ይሄ ከጋዜጠኝነት ውጪ ከሙያው ውጭ ያሉ ነገር ግን ሀሳባቸውን እንደ መረጃ እያደረጉ በማህበራዊ ብዙሃን የሚያስተላልፉ ሰዎች የገነኑትን ያክል ኃላፊነት ያላቸው ሙያዊ ጋዜጠኝነት ውስጥ ያሉ ግለሰቦችም ተቋማትም በዛው ይሄ ሀሰተኛ ዜና በተራባበት ወይም በሚራባበት ብዙሃን መገናኛ በማህበራዊ መገናኛ ዘዴ እራሳቸው ደረጃውን የጠበቀ መረጃ በማሰራጨት ሕብረተሰቡን ለማዳን ማህበረሰብን ለማትረፍ መስራት ያለባቸው ይመስለኛል። አሁን ትልቅ ችግር ጣጫ በጣም የተበላሸ ነገር፣ ምን ያክል አሳሳቢ እንደሆነ እየገለጽና ያለው እንጂ ያንን የሚመጥን እሱን የሚከተል ሳይሆን እሱን ቀድሞ የሚሄድ እርምጃ የወሰድን አይመስለኝም። ቅድም አቶ አዲሱ ጠቁሞታል። ሰዎች ከየት አካባቢ እንደሆኑ እነማን እንደሆኑ ባልታወቁ መጠን ከኃላፊነት ነፃ ሆነው ነገር ግን ኃላፊነት የሚጠይቅ ስራ እየሰሩ ማህበረሰብንና ሰዎችን እየጎዱ ነው ያሉት። እና እንደተባለው ይሄ እውነት ነው። የአስቸኳይ ጊዜ ጉዳይ ነው፣ ቀጠሮ የሚሰጠው ነገር አይደል። ምክንያቱም ማህበረሰቡ ሽግግርና በለውጥ ላይ ባለበት ጊዜ ግጭቶችና፣ የሰዎችን ስሜት የሚነኩ ቁጣን የሚያባብሱ ሁኔታዎች ባሉበት ጊዜ የእነዚህ ድርሻ ደግሞ እጅግ የከፋ ይሆናል። ከዚሁ ጋር አብሮ ምንድን ነው በአንድ ወይም በሌላ መንገድ ለፖለቲካ ስልጣን ሽሚያ የሚፎካከሩ የፖለቲካ ፓርቲዎች ተከታዮቻቸው በኃላፊነት መንፈስ እንዲንቀሳቀሱ የማድረግ ድርሻ እየተወጡ አይመስልም። እንዲያውም እነዚሁኑ ማህበራዊ መገናኛ ብዙሀን በመ የመረጃ ምንጭ ተቋማትና ግለሰቦች እራሳቸው መረጃን አሾልከው በመስጠት ይሄ ሊክ የሚሉት ማለት ነው፣ እነዚህ ወይም በግዴታ የማይጠይቅ ነገር ግን የጋዜጠኛን ስራ በመስራት ከፍ ያለ አሳሳቢ ስራ እየሰሩትን የመመገብም ዝንባሌ ይታይባቸዋል ይሄ እንግዲህ መረጃን በማስተዳደር በኩል በሚጠቅመን ጊዜ ወይም የሚጠቅመን መስሎ በሚታየን ጊዜ የመረጃ ምንጮችም የአሰራጮቹን ያክል የዚህ አይነት ሚና እየተጫወቱ መሆናቸውን እናያለን። ምክንያቱም በተወሰነ መጠን የነዚህ የብዙሀን መገናኛ ወይም ማህበራዊ መገናኛ ብዙሀን ተከታታዮች ተቀባይነት ሊኖራቸው የሚያደርጉ እውነትን ከሐሰት የመቀላቀል ዝንባሌ ያለ እከሌ እኮ ተአማኒ ነው እከሌ አይዋሽም የሚል አይነት ተቀባይነታቸውን ከፍ የሚያደርጉ ነገሮች አሉ። ስለዚህ ኃላፊነቱ ከብዙ ወገን ነው ማለት ይቻላል። በተለይ ከተቋማት ከፖለቲካ ተቋማት በመንግስት ስልጣን ላይ ኖረው መረጃ የመስጠት አቅም ያላቸው ወገኖች ሁሉ ይህንን አብረው ማየት ይኖርባቸዋል። የእኛን ሬዲዮ ጣቢያዎች፣ ጋዜጦች እና ሌሎችም መገናኛ ብዙሀን ወደዚህ ብዙን ምረው የመፍጠር ስራ መስራት አለባቸው ብዬ አስባለሁ። ስጋቱ ግልጽ ነው። በጣም አሳሳቢ ነው። መልካም። የድምፅ መቆራረጥ አለ። በተለይ ዶክተር ተሻገር በምትናገርበት ጊዜ የኢንተርኔት ግንኙነቱ የተዳከመ በመሆኑ ምናልባት አንዳንድ ሀሳቦች በተገቢው መልኩ በሙሉ መሰማታቸውን እጠራጠራለሁ። አድማጮችን ይቅርታ ጠይቃለሁ። ድሬዳዋ፣ ዶክተር ተሻገር ያለበት አካባቢ የዋይፋይ ወይም የኢንተርኔት አቅርቦት ደከም ማለቱ ነው። በተቻለ መጠን ደግሜ አንዳንድ ነጥቦችን ለማንሳት ሞክራለሁ። ዶክተር ተሻገር ካንተ ሊጀምርና ወደ ዶክተር ቴዎድሮስ መጣለሁኝ። የሚነሱት ሀሳቦች በርካታ ናቸው። መፍትሄዎቹ ጋርም አልደረስንም። ብዙ ሀሳቦችን ማንሳት ይገባናል። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን፣ ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራሳችንን የዕለት መረጃዎችን እንዴት እንደምናገኝ በመመልከት እንጀምር። መረጃዎችን የምናገኝበት እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ እናደርግ በሚል ነው። አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ያህል ቀላል አይደለምና የትኛውም መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል? ለተራው ሰው ቀላል የሚባልም ፈተና አይደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር ጠዋት ስትነሳ፣ ወደ ስራ ስትሄድ፣ ትምህርት ቤትም ከተማሪዎችም ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙሀን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴት ትክክል መሆናቸውን ታረጋግጣለህ? አድማጮች፣ የጠረጴዛ ዙሪያ ውይይታችን አላበቃም። ሶስቱ ተወያይ እንግዶቻችን ቆየት ብለው ይመለሳሉ። መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። ንጉሴ መስመሩ ያንተ ነው፣ መቀጠል ትችላለህ። ዛሬ ጥር 23 ቀን 2013 ዓ.ም ነው። ልክ የዛሬ ወር ደግሞ የአድዋ ድል በዓል 125ኛ ዓመት በታላቅ ስነ ስርዓት እንደሚከበር በመንግስት ደረጃ መግለጫ ወጥቶ ሰሞኑን ሲነገር ነበረና ይሄ ቃና ዘገሊላ በዓል እኮ ትክክለኛ ቀኑ የካቲት ሃያ ሶስት ነው እየተባለ ይነገራልና እንዴት ነው አባቴያ፣ ስርዓት እስቲ የዚህን ምስጢር ያጫውቱን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር አስራ አንድ ቀን ማክሰኞ እለት ከሌሊቱ አስር ሰዓት በሰላሳ ዘመኑ በማዕከለ ዮርዳኖስ በእደ ዮሐንስ በዮሐንስ እጅ ማለት ነው ተጠመቀ። እለቱ ሳይል ሳድር ወደ ገዳመ ቆሮንቶስ ሄዶ በዚያም አርባ ማዕልት አርባ ሌሊት ከቆመ ሰዓት ከዘረጋ ሰዓት ጾሞ ጸልዮ በአርባኛው ቀን የካቲት ሀያ ቀን እንሆናለን። አርባኛው ቀን እዚህ ቀን የአብሎስ ፈታኙ ቀርቦ በሶስት አርስተ ሀጣዊ ፈትኖታል። እሱም በሶስት አርስተ ጽድቅ ድል ነስቶታል። ይህንን በማቴዎስ ወንጌል ምዕራፍ አራት ቁጥር ከአንድ ጀምሮ እስከ ፍጻሜ እናገኘዋለን። ከዚህ በኋላ ይህ ሱባኤ ያልከው የካቲት ሀያ ነው እያለሁ እለቱ ቅዳሜ ነው። የካቲት ሀያ አንድ እሁድ ይሆናል። ሀያ ሁለት ሰኞ ይሆናል። ሀያ ሶስት ማክሰኞ አመሳልስ እለት በቃና በገሌላ ከብካብ ኮነ ብሎ ይሄ የካቲት ሀያ ሶስት ቀን በገሌላ ቃና በዶኪማስ ቤት ከእናቱ ከቅድስት ድንግል ማርያም ጋራ ዝምድናትና እንዲሁም ከደቀ መዛሙርቱ ጋራ ሆኖ Cut down your whole ጥሩ ነው። የዘንድሮው የካቲት 23 ደግሞ የአድዋ ድል የሚከበርበት ልክ እውነተኛው ውሃ ወደ ወይን በተለወጠበት በለተ ማክሰኞ ነው የሚውለው። የካቲት 23 ቀን ቀንና አባቴ አስራት ደስታ ገብሩ በጣም በጣም ደስ የሚል ታሪክ ነው። በጣም ጥሩ በጣም ጥሩ። አድማጮች ይህን ውይይት ያደረግነው በስልክ በተራራቀ ቦታ ሆነን ስለሆነ ስለ ድምፁ ጥራት ይቅርታ እጠይቃለሁ። ንጉሴ አኪሉን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የእሁድ ምሽት የራዲዮ መጽሔት ፕሮግራማችንን ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን ቀደም ብለን የጀመርነው የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ሰዓቱ ዜና በጊዜና በቦታ ስለሚገለጽ ስለተፈጸመ አስፈላጊ ስለሆነ ወይም ሊነገር ስለሚገባ ጉዳይ የሚቀርብ ትኩስ መረጃ መሆኑ ቀርቶ መስማት ስለመረጥ ነው። ወሬ መሆን ሲጀምር ያኔ እውነትና ዜና ተለያዩ አሁን ያን መስማት የመረጥነውን ነውን ነገር ግን እውነት ያልሆነ ወሬ የሚያቀብለን ይበዛል ወሬ አቀባዮቻችንም የኔ የሚሏቸውን ጨምሮ የቱንም ያህል በሰዎች ሕይወት ላይ ጉዳት የሚያደርስ ቢሆን እንኳን ከውሸት ማትረፍ ዋናው ጉዳይ አይሆንና ገበያው ይደራል ለመሆኑ እንዲህ ያለው ሁኔታ በምን ይፈጠራል ለምን ከአንድ በላይ መልሶች ያሉት ይመስላል። አድማጮች አሁን ከሶስቱ እንግዶቻችን ከዶክተር ተሻገር ሽፈራው፣ ከዶክተር ቴዎድሮስ ወርቅ አለማው ወርቅነህና ከአቶ አዲሱ ፍሬው ጋር በመጀመሪያው አጋማሽ ክፍለ ጊዜ ጀመር ወዳደረግነው ውይይት ነው የምንመለሰው። በመጀመሪያው ክፍል እልባት ካደረግንበት እንደረደራለን። የሚነሱት ሀሳቦች በርካታ ናቸው። በኃላፊነት የሚወሰዱት መፍትሄዎቹ ጋርም አልደረስንም። ብዙ ሀሳቦችን ማንሳት ይገባናል። እንደነ አቶ አዲሱ ስራ ደግሞ ይህን መረጃ ማጣራቱ ላይ የታዩ ክስተቶችን ያሉትን ሁኔታዎች ቀረብ አድርገንም እንመለከታለን። እስኪ ግን የየራሳችንን የዕለት መረጃዎችን እንዴት እንደምናገኝ መረጃዎችን የምናገኝበት እንዴት እንደምንመርጥ፣ እንዴት እንደምናረጋግጥ ለአድማጮቻችን እንደው ቀረብ ብናደርግ በሚል ነው። አንድ ሰው የፈለገውን መስማት ወይም ደግሞ ለስሜቱ ቅርብ የሆነውን ነገር መስማት የመረጠበት ሁኔታ ይመስላል። ቅድም በተባሉት ክፍፍሎች ሰዎች በአንድ ወይ በሌላ ምክንያት ራሳቸውን ከሚያዛምዱበት ቡድን ጋራ ለዛ የሚጠቅምን መረጃ ትክክል ይሁን አይሁን ማጣራትም ሳያስፈልግ እንደ እውነት እየተቀበሉ ለሌላ መስጠት የተመረጠ ይመስላል። በትክክል ለሚፈልጉ ሰዎችም ግን ያን ሀል ቀላል አደለምና የትኛውም መረጃ እንዴት መርጦ እንዴት አንድ ግለሰብ አጣርቶ ማግኘት ይችላል? ለተራው ሰው ቀላል የሚባልም ፈተና አደለምና እስኪ የየራሳችንን በማሳየት አንዳንድ ነጥቦችን ለማምጣት እንሞክር። ዶክተር ተሻገር ጠዋት ስትነሳ ወደ ስራ ስትሄድ፣ ትምህርት ቤትም ከተማሪዎችም ጋር የምትወያይባቸውን ሀሳቦች ሊጨምር ይችላል። ስለ ዓለም ውሎና አዳር መረጃዎችን ከየት ታገኛለህ? ከመደበኛ የመገናኛ ብዙኃን ምንጮች እስከ ሌሎች ዓለም አቀፍ መረጃዎችን የምታገኝባቸው ድረስ አዘውትሮ የምታያቸው የመረጃ ምንጮች የትኞቹ ናቸው? እንዴት ትክክል መሆናቸውን ታረጋግጣለህ? መልካም የእኔ ተሞክሮ በግል ጠዋት የሀገር ውስጥ ሬዲዮ ጣቢያዎችን አዳምጣለሁ። ቢሮ ከገባው በኋላ ደግሞ የማያቸው ድረገጾች የመደበኛ መገናኛ ብዙሀን ድረገጾች ናቸው። አልፎ አልፎ እነዚህ የዩቲዩብ ዜናዎችን አያለሁኝ እና እነዚህ እንግዲህ አይነታቸውና ብዛታቸው በጣም የሰፋ ነው። የተወሰኑትን እንደው እየታገስኩ የምመለከታቸው የማዳምጣቸው የዩቲዩቦች አሉ ነገር ግን በብዛት በጣም የከፋ ሆኖ የተበላሸ መረጃ የሚያስተላልፉትን በአብዛኛው እየተው አያለው። ከዚህ መረጃውን ከመውሰድ አንጻር ሳይሆን መረጃዎቹ ምን አይነት መልክ አላቸው? አጠቃላይ የዚህ የኦንላይን ብዙሀን መገናኛ ምን ይመስላል ከሚለው አንጻር የምመለከታቸው አሉ። ያ ማለት ግን ያሳምኑኛል ማለት አይደለም። አንዳንድ ጊዜም አብዝተው የተበላሹ ሲሆኑ እውነቱን ያመጡለት እንኳን ለመቀበል የሚያስቸግረኝ ነገር ነው። በአብዛኛው ከሞባይሌ ላይ የተለያዩ ዓለም አቀፍ የዜና ድረገጾችን አያለው። ማታ ደግሞ ቴሌቪዥን አያለው። የዜና ቴሌቪዥን አያለው፣ የሀገር ውስጥም የውጭም ቴሌቪዥን ጣቢያዎች። በአብዛኛው የመገናኛ ብዙኃን መረጃ የማግኘት ተሞክሮ ይህንን ይመስላል። አመሰግናለሁ ዶክተር ተሻገር። በዚህ ሰዓት ውይይታችን የሚከታተሉ አድማጮች እንዴት ኬት በምን እናረጋግጣለን የሚለውን ጥያቄ ቢያነሱ የግል ተሞክሯችንንም ለማዛመድ እንዲረዳ ነው። እርግጥ ነው እናንተ በሙያችሁ ምክንያት እንደ መምህር የተሳሳተ መሆኑን እያወቅም የተዛባ መረጃ የሚያቀርቡትንም በጥናትና ምን እንደሆኑ ምንጫቸውን ማየት ለውይይትም ለስጣም አስፈላጊ ስለሆነ የመመልከት እድል እንደሚኖራችሁ እረዳለሁ። ዶክተር ቴዎድሮስ ወደ አንተ ልምጣ። ቀደም ብለህ እንደጠቀስከው እኛም ያለንበት የተሻለ እውነተኛ መረጃ ይወጣል ተብሎ የሚጠበቅበትም ዓለም የተዛባበት ሁኔታ ነው ያለው። የቅርብ ጊዜውን የተሰናባቹን ፕሬዚዳንት ገጠመኞች የተከታዮቻቸውን እና ራሳቸው ፕሬዚዳንቱ ጭምር በየቀኑ የሚያስተላልፏቸው የሐሰት መረጃዎች ያደረሱት ጉዳት በስፋት ይነገራል። ይሁን እንጂ የተሻለ ማረጋገጥ የሚቻልበት ዓለም ነው ያለ እና የመረጃ ምንጮቹም ከፍላጎት ባሻገር ብዙ ማረጋገጫዎች እንደ ልብ በየቀኑ የሚገኝበትም ነው እና እስኪ እሱንም አዛምደ የራስህን እንደ መምህርም በግልም ደግሞ የኢትዮጵያንም ሆነ የዓለም አቀፍ መረጃዎችን እንዴት ነው የምታገኘው? በምን መልኩ ነው የምታየው? የግል ተሞክሯችን በተወሰነ ደረጃም ቢሆን ጠቀሜታ ይኖረዋል በሚል ነው ማነሳው። እውነት ነው አሉላ። እኔም ልክ እንደ ዶክተር ተሻገር ተመሳሳይ የሆነ ዜና አዲስ ወሬ የማይበት አካሄድ ነው ያለኝ። ግን ቅድም ስለ ማህበራዊ ሚዲያ ስናገር አይ ቲንክ ብዙ አሉታዊ የሆነ ሳይዱን ያወራሁት፣ ያም እንግዲህ አሁን ከመጣብን መዘዝ እና ጣጣ አንጻር ከዚህ ከሀሰተኛ ዜና ስርጭት አንጻር እየተነሳ ነው። ግን አንድ ነገርም ጠቆም አድርጌ ማለፍ የምፈልገው ማህበራዊ ሚዲያ ብዙ ብዙ ብዙ የሆነ አውንታዊም ደግሞ ጎና አምጠቶልናል ከነ ካመጣልን አዎንታዊ ጎኖች አንዱ በተለይ እንደኛ ሀገር ባለ ሁኔታ በእርግጥ በብዙም ቦታ ብዙ ወጣቶችን ከፖለቲካ ተሳትፎ ከተለያየ አይነት በአገር ቤትም በለው በአለም ዙሪያም በለው ነው የዜግነት ግዴታቸውን ለመወጣት ፖለቲካ ውስጥ ለመሳተፍ ትልቅ አስተዋጽኦ አድርገዋል፣ እና ለዚህ ነው አሁን እኮ በጣም ብዙ ሰዎች ወደ ማህበራዊ ሚዲያ የሚቀርቡት በፊት ድምፅ ያልነበራቸው ድምፅ የተነፈጉ ሰዎች ይህንን እንደ አንድ አማራጭ ስለሚመለከቱት ነው። ስለዚህ ይሄንን ነገር ለማንሳት ፈልጋለሁ እንደ ቶታሊ ማህበራዊ ሚዲያ ትችት ላይ ብቻ እንዳላተኩር ብዬ ነው። ግን አንተ ወዳልከው ነጥብ ደግሞ ስመጣ እኔ ጠዋት ተነስቼ የምመለከተው ማህበራዊ ሚዲያ ገጾቼን ነው። እነኚህ ማህበራዊ ሚዲያ ገጾቼ በተለይ ደግሞ ትዊተር እኔ በሚመቸኝ መንገድ አሰናድቼዋለሁ። ይህን ልልል ምድል ፈልጌ ነው። እንደ ማስፈንጠሪያ ነው የምጠቀመው ለማለት ነው። የተለያዩ የዜና አገልግሎት የሚሰጡ መደበኛ አገልግሎት ማለት ነው። ዓለም አቀፍ ሊሆን ይችላል። ከዛም ደግሞ አገር ቤት እኔ እማምናቸው እምነት እያለኝ የተሻለ ስራ ይሰራሉ የተሻለ መረጃ ያቀርባሉ ብዬ የማስባቸው ማህበራዊ ገጽ ላይ ተሳታፊ የሆኑትንም እነሱንም እከተላለሁ። ከዛ እነሱን ተከትዬ ማንበብ የምፈልገውን ማወቅ የምፈልገውን ነገር ወደ እነሱ ደግሞ ገጽ ሄጄ ተስፈንጥሬ እዛ ሄጄ ያለው ማለት ነው። ስለዚህ ከዚህ አንጻር እውነት ለመናገር ማህበራዊ ሚዲያ በጣም ጥቅም አለው ግን ኢቨን እኔ የማይመቸኝ አንዳንድ ጊዜም ደግሞ ኮምፕሊትሊ ሀሰት እንደሆነ እያወቅኩም ወይም ደግሞ ብዙ ሰው እየተከታተለው እንደሆነ መረጃ ያለኝ ግን ያ መረጃ ኮምፕሊትሊ እውነት ያልሆነ ሊሆን ይችላል። ወይም አንዳንዴ እውነት ነው ግን ደግሞ አሳሳች ሊሆን ይችላል፣ ሙሉ የሆነ ዜና ስለማያቀርብ ያንንም መመልከት ግን ያስፈልጋል። ለምንድነው ቢያንስ ቢያንስ ሀሳብ ታገኝበታለህ። ሰው ለካ የሚነጋገረው በዚህ ጉዳይ ላይ ነው የሰው ልብ ትርታ ያለው በአሁኑ ሰዓት ይሄ ነው የሚለውን ነገር ሀሳብ ስለምታገኝ በዛ ጉዳይ ላይ ተጨማሪ መረጃ እንድታገኝ፣ ጥያቄዎችን እንድትጠይቅ፣ በዚህ ጉዳይ ላይ እነማን ናቸው የተሻለ መረጃ ሊሰጡ የሚችሉ ሰዎችን ብለህ እንድታውቅ ይረዳል። ስለዚህ የመነጋገሪያ ነጥቦችንም ማግኛ ምንጭ ነው ማህበራዊ ሚዲያ ራይት። ግን ከዚህ ሁሉ ደግሞ መካከል ለየት ብሎ ሌላ እኛ አገር ባለው ሁኔታ ቅድም አንተ ከዚህ ካለንበት ከአሜሪካ ሀገር እያነጻጸርክ ስላነሳው መነሳት ያለበት ሀገር አንተ እንዳልከው እዚህ ሀገር በእርግጥ የፌክ ኒውስ ወይም ደግሞ የተዛባ የተሳሳተ መረጃ መሰራጨት ልክ እኛ ሀገር እንዳለ ሁሉ ችግር ቢሆንም፣ ልዩነቱ እዚህ ሀገር የፈርጠም ያሉ የዳበሩ ረጅም ዓመት በሙያው ላይ የቆዩ የጋዜጠኝነት ተቋማት ስላሉ እነኚህ የጋዜጠኝነት ተቋማት ደግሞ ልክ ያንን የተሳሳተ መረጃ የሚያሰራጩ ሰዎች ልክ የማህበራዊ ገጽ ተሳታፊ ስለሆኑ ቢያንስ ባላንስ የማድረግ እድል አለው። ቢያንስ በትክክል ትክክለኛ መረጃ ከፈለግ ያንን ማግኘት የምትችልበት ምንጭ እንዳለ ታውቃለህ። እኛ አገር ግን ጋዜጠኝነቱ ለረጅም ዓመት ከመጎዳቱ የተነሳ ከዛም በተጨማሪ ተቋማዊ ቅርጽ በብዙ መንገድ ስላልያዘ ታፍኖ ስለቆየ ሙያም ደግሞ በብዛት ጋዜጠኞችን ሙሉ ለሙሉ የሚያረካ ስላልሆነ በክፍያም ልትለው ትችላለን። በሌላ በሌላ መልኩ ያ ክፍተት እጅግ ጎልቶ ስለሚገኝ ለብዙ የተሳሳተ መረጃ እና ፌክ ኒውስ ሕዝቡ ሲሳይ እንዲሆን አዳርጎታል ብዬ ነው የማስበው። መልካም አዲሱ ወደ አንተ ልምጣ። ቀደም ሲል በዶክተር ተሻገርና በዶክተር ቴዎድሮስ የተነሱትን ተከታትልሃል። ያንተን የግል ሁኔታ ብጠይቅህ፣ ምናልባትም የተዛባውን መረጃ እያደንክ እያሳደድክ መከታተል ስራ ሳያስገድድህ አልቀረም። በግል የራስህን ረጃች መከታተልህ እንዳለ ሆኖ እስኪ በስራውም ጭምር የሚገጥማችሁን ንገረን። በተለይ እንግዲህ እናንተ ቀደም ብለን ያነሳናቸውን እውነተኛ ያልሆኑ ሆን ተብሎ የሀሰት መረጃዎች የተሰራጩባቸው ምክንያታቸው ምንም ይሁን ምን ትክክለኛ ያልሆኑ መረጃዎች ሲሰራጩ እና የሚያደርሱትም ጉዳት የበረታ መሆኑን ስታስቡ መመዘኛችሁንም ጨምረህ ታጫውተናለህ። እነኝህ መረጃዎች ከምንጮቹ ሄዳችሁ ታጣራላችሁ። በድረገጻችሁ ላይ የተወሰኑ ተመልክቼአለሁ። በቅርብ ጊዜ ይመስለኛል የሱዳን ፖስት የተባለ የመረጃ ምንጭ የሰጠውን የተሳሳተ መረጃ የደቡብ ሱዳን የኢትዮጵያን አምባሳደር ከሀገር እንዲወጡ ማድረጓ ኢትዮጵያ የደቡብ ሱዳን ማድረጓን የሚል ከዚያ ቀደምም ሌላ ተመሳሳይ እንዲሁ የተዛባ ዜና መሰራጨቱን ጠቅሳችሁ በሁለቱም ዋነኞቹ ባለጉዳዮች የሀሰት መረጃ መሆኑን አጣርታችሁ ወይም አንጥራችሁ ያወጣችሁበትን ቅድም የገለጽክልን ስርዓት እንደተችሁ ገልጸል። ምን ይገጥማቸዋል? በየእለት እለት ምን አይነት መረጃዎች ናቸው የምታገኙት? እና ለመከተል ይሄንን ነገር ማረጋገጥ አለብን ብላችሁ የምትወስኑት ምን ሲሆኑ ነው? ጥሩ ጥያቄ ነው አሉ ማለት አሁን እንደ ባለሙያ ሆታየው የኛ የመጀመሪያው ስራችን ሞኒተር ማለት ነው መከታተል ነው እና የሚመጡ መረጃዎችን የምጠራጠራቸው ፔጆችም አሉ። የተለመዱ ዩዚል ሳስፔክትስ የምትላቸው አሉ። ትኩረት የምንሰጣቸው ብዙ ተከታይ ያላቸው ቫይራል ሊሆን የሚችሉ ፖስቶችን ብዙ ጊዜ የመለጠፍ ልምድ ያላቸው ይሄ የምንከታተልበት የራሳችን ሶፍትዌሮችም አሉን። ማለት ሞኒተር የምናደርግባቸው በዛ ከታተላለሁ ለምሳሌ ራሴን እና እንደዚህ። ፋክት ቼከር ስትሆን የመጀመሪያው ስራ በቃ እውነትም ሆነው ሽ ተጠራጣሪ መሆን ነው እና ክሌሞች አሉ ወይ? ልክ ዜና አስታነት ክሌም አለ ወይ? እውነትም ሊመስል ይችላል። ደግሞ አንዳ እውነት የሚመስለው ጋር ነው የሆነ ተጠረጥርና ትሞክረዋለ። ማለት የተጻፈው ፋክት እውነት ነው ወይስ ውሸት ብለን እንጀምራለን። እና ምክንያቱም ብዙ ሰው እውነት ነው ብሎ ስላመነው እውነት ነው ብሎ የምትቀበለውን ነገር አንዳንዴ ላይሆን ይችላል። ከዚህ በፊት የሰራናቸው አድቫይዝ ብዙ ሰው እንደዚህ ትልልቅ ሚዲያዎች ራሱ ሸር ካደረጓቸው በኋላ ከዛ ውጭ ደግሞ በጣም የምጠረጥራቸው አሉ። ኢቭን ከተከታዮቻችንም ይመጡልናል ይሄን ነገር አጣሩልን የሚሉ ያንና ይና። የትኛውን እናጣራ? ለምሳሌ አንደኛ ብዙ ሰው ጋር ሊደርሱ የሚችሉ ፖስቶችን ቫይራል የሆኑ ብዙ ጊዜ ሪትዊት የተደረጉ ወይም ብዙ ሸር የተደረጉ ወይም ብዙ በቁጥር ብዙ ተከታይ ያላቸው ፔጆች ሸር ያደርጓቸው ነገር ላይ ፎከስ እናደርጋለን። ማንኛውም ሀሰተኛ መረጃ ላናጣራ ከዛ እንጀምርና እንዴት ነው የምናጣራ የሚለው ኔክስ ስቴፕ አለን። ለምሳሌ መጀመሪያ የሚመረጠው ሀሰተኛ መረጃውን ያወጣው ግለሰብ ጋር ወይ ተቋም ጋር ወይ ሚዲያ ኦርጋናይዜሽን ጋር እነሱን ኮንታክት ማድረግ ነው ምንድነው ምንጫችሁ ብሎ ማለት ነው። ከዛ ወደ የሚቀጥለው ስቴፕ እንሄዳለን። እንዴት ነው ይህን ነገር ዳታ ማግኘት እንችላለን ወይ ተጨባጭ ነገር ፎቶ ከሆነ ፎቶን ፎቶ ተነካክቷል ወይ ፎቶሾፕ ተሰርቷል የሚለውን ነገር ፎቶሾፕ በሚያጣሩ መተግበሪያዎች እንሞክረዋለን። ሰዎችን ማናገር ካለብንም ይሄ ትክክለኛ የሚመለከታቸውን ግለሰቦች እነሱ ጋር እንደውላለን እና ከብዙ አንግል አንጻር እንሰራና ይሄ ነገር እውነተኛ ነው፣ ይሄ ነገር ሀሰተኛ ነው የሚል የራሳችን ፍርድ እንሰጣለን። ፋክቱን እንመዝነዋለን። የራሳችን መመዘኛ አለን። እንደዛ አድርገን እንሰራለን እና በቃ የእኛ ስራ ከጠዋት ጀምሮ ሞኒተር እናደርጋለን። መጠራጠር ነው ማለት እውነተኛ የሚመስሉትንም ማለት ነው። ፋክት መጀመሪያ ለየ ይሄ ነገር ኦፒኒየን ነው ወይስ የሆነ እንደ ዜና ሆኖ የተሰራ ፋክት ያለው ፋክት የተቀላቀለበት ነገር ነው ወይ የሚለውን አይደንቲፋይ እናደርጋለን። ኦፒኒን ሰዎች ሀሳባቸውን የመግላጽ ነፃነት አላቸው፣ ግን በውስጡ የሆነ እውነታ ወይ መረጃ የሚመስል ነገር ካካተቱ እንጠራጠረዋለን እና የተወሰነ ስቴፕ እናሄድበታለን። የበለጠ የሚያጠራጥር ከሆነ ገፍተ እናሄድበታለን እና ውሏችን እንደዚህ ነው የሚጀምረው። የፋክት ቸከርስቶን በዛው የራስህንም መረጃ ምን እንከታተል ማለት ነው። እስኪ ከአንተ ጋር ልቆይና፣ ይሄ የማጣራት ሂደት ስትካተሉ እንግዲህ ዋና መከታተል መሆኑን ገልጸህልናል። አንድ ዜና ሲወጣ የቀረበበት አቀራረብ በግል አስተያየትና በመረጃ እውነተኛ መረጃ ወይም ዜና ነክ ይዘት እንዳለው አገባብ በማቅረብ መካከል ያለውን ልዩነት ትመዝናላችሁ። ምናልባት ሊያስከትል የሚችለው አንድ መረጃ የተዛባ ቢሆን ሊያመጣ የሚችለው ቀጣ አንድ መመዘኛ ተወስዱ ይሆን? ብዙ ነገሮች በአንድ ቀን ውስጥ ይነገራሉና ብዙ ተከታዮች ካላቸውም የማህበራዊ መገናኛ ተጠቃሚዎች መሰል ወሬዎች በየዕለቱ ቁጥር ስፍር የሌላቸው መረጃዎች ስለተፈለገ ነገር የሚባልበት ጊዜ እንደመሆኑ የግለሰቦችን ስብዕና ለማጠልሸት ሊሆን ይችላል። አንዳንድ ጊዜ ምክንያታቸውን ማስረዳት መግለጽም የሚያስቸግር ሊሆን ይችላል። ምንድን ነው ጉዳቱ ማህበረሰብ ላይ ሊያደርስ የሚችለው? ይህ ዜና ሊፈጥር የሚችለው ጉዳት እንደ መመዘኛ የሚታይበት መንገድ አላችሁ? እንደ ምክንያት ይሆን ከሆነ አድማጮች ውይይታችን ይሄ ብቻ አይደለም። ሙሉ ውይይቱን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱን እንግዶችን ዶክተር ተሻገር ሽፈራውን፣ ዶክተር ቴዎድሮስ ወርቅ አለማው ወርቅ ነህንና አቶ አዲሱ ፍሬውን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ተሳተፉ ዘንድ እየጋበዝኩኝ የዛሬውን በዚሁ ልቋጭ ነው። አሁን የቀረን አሁን አሁን የቀረን ጀመረ ያደረግነው ዘ ዊኬንድ ብላይንዲንግ ላይትስ በሚል የተለቃሚሞ ቁጥር ጊዜ ዜማዎቹ አንዱ ነው። ብላይንዲንግ ላይትስ ይቀጥላል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሚሶስት ሰዓት እስከ አራት ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭታችን መልሰን